አንዳንድ ከፍተኛ የአመራር አባሎቻቸውን ጨምሮ በርካታ አባላትና ቁጥራቸው የበዛ ደጋፊዎቻቸው እንደታሰሩባቸው ከፊሉም ከታሰሩባቸው የአካባቢ እስር ቤቶች ዘመድ ጥየቃ ወደማያገኙባቸው ሰፈሮች አዛውረዋቸዋል ሲሉ ሁለት የፖለቲካ ፓርቲዎች አማረሩ። በአስቸኳይ ጊዜ አዋጁ ስም የዜጎች መብቶች እየተገፈፉ ነው ሲሉ የከሰሱት ተቃዋሚ ፓርቲዎች ያሉበት ያልታወቀ መኖራቸውንም ተናግረዋል። አሉላ ማምሻውን ወደ አዲስ አበባ ደውሎ የሁለት የፖለቲካ ተቃዋሚ ፓርቲዎች መሪዎችን አነጋግሮ ተከታዩን አጠናቅሯል። የየፓርቲዎቻቸውን ጥያቄዎች ያሰሙት አቶ ሙሉጌታ አበበ የመኢአድ ምክትል ፕሬዚዳንት፣ አቶ የሺዋስ አሰፋ ደግሞ የሰማያዊ ፓርቲ ሊቀመንበር ናቸው። አዋጁ ከመደንገጉ አስቀድሞ የታሰሩ አንዳንድ የአመራር አባላቶቻችን የታሰሩበት ጉዳይ አያስከስሳቸውም፣ ሊለቀቁ ይገባል ሲል የክልሉ ፍትህ ቢሮ ለማረሚያ ቤቱና ለፖሊስ ደብዳቤ ቢጽፍም እስካሁን ያለመለቀቃቸውን እንዲያውም እንደ አዲስ በአስቸኳይ ጊዜ አዋጁ እንዲታይ የተደረገ ነው ሲሉ አስቀድሞ የተናገሩት የሚያዱ አቶ ሙልጌታ አበበ ናቸው። አቶ ሙልቀን አይናለም የሰሜን ቀጠና ኃላፊና የሚያድ ከፍተኛ አመራር አባል ናቸው። የታሰሩት ከአዋጁ በፊት ነው። ወደ ሶስት ወር አካባቢ ነው አሁን ያላቸው ከታሰሩ እስር ቤት ከገቡት አቶ ሙልቀንና አቶ ተሾመ ተሻለ የዳንግላ ነዋሪ ናቸው እና የሚያድ ከፍተኛ አመራር አቶ ሙልቀን ሲሆን የዞኑ ሰብሳቢ ደግሞ ተሾመ ናቸው። የታፈሩበት ምክንያት በወቅቱ በነበረው የሕዝባዊ እንቢተኝነት ወይም የሕዝቡ መብት ጥያቄ በነበረበት ወቅት ላይ ነው የተያዙት። አሁን እንዴት አድርገው ከዚህ ጋር ሊያገናኙት እንደቻሉ ግልጽ አይደለም። በተደጋጋሚ ሞክረናል። የሚገርመው ራሱ የክልሉ የፍትህ ቢሮ ኃላፊው ራሱ አያስከስሳቸውም ከስር ይፈቱ ብሎ ደብዳቤ ልኳል። ለማረሚያ ቤቱና ለዳንግላ ወረዳ ፖሊስ ማለት ነው። ከዚህ ጋር አያያዝም እንዴት እንዳያያዙ ሲሉ ከምኑ ጋር ማለት ነው? ከአስቸኳይ ጊዜ አዋጁ ከአስቸኳይ ጊዜ አዋጁ ጋር አይያያዝም። እነሱ የተያዙበት አስቸኳይ ጊዜ ከመታወጁ በፊት ነው። ስር ላይ ያሉ አሁን ከሶስት ወር አካባቢ ነው አሁን ያላቸው። ሰማንያ አምስት ቀን ታስረዋል አሁን እስከ ዛሬ ማለት ነው። ስለዚህ አሁን የፍትህ ቢሮም ይሄን መርምሮ አያስከስሳቸውም፣ ሊለቀቁ ይገባል ብሎ ደብዳቤ ልኳል። ለወረዳ ፖሊስን ለማረሚያ ቤቱም እንዲለቀቁ አያስከሳቸውም ብሎ የክልሉ ፍትህ ቢሮ ጽፏል። ለዳንግላ ወረዳ ዳንግላ ወረዳ ሲያሳብበው የነበረው አንድ ከዳኛ ልማከር፣ ሁለት ደብዳቤውን መልሼ ለክልሉ ኮማንድ ፖስት ኃላፊዎች ልኬዋለሁ ነው ያለው። እንዴት እንዳያያዙት ምንም ለዛ ነው። ከዛ ወደ ክልሉ ልኬዋለሁ። አሁን ከትላንት ወዲያ ከማረሚያ ቤት ወጥተው ወደ ጣቢያ ገብተው የታድሶ ስልጠና መውሰድ አለባችሁ ተብለው የሮየት አለም ልዩነት እያለን የምንወስደው ስልጠና የለም እኛ ልዩነታችን የርዕዮተ ዓለም ነው። የምንታገለው በሰላማዊ ትግል ነው። የታሰርንበት ምንም ያጠፋነው ጥፋት የለም፣ በቂ መረጃም የለብንም እያሉ ተገደው ነው ወደ ብር ሸለቆ ተወስደዋል ብለው ቤተሰቦቻቸው ሪፖርት ያደረጉልለኛል። በአሁኑ ሰዓት ላይ ብር ሸለቆ ነው የሚገኙት ሁለቱም ማለት ነው። ከአዋጁ ድንጋጌ በፊት ቢወጡም አሁን በአዋጁ የሚታይ ቀደም ብለው የገለጹትን ከእስር በኋላ ለሚለቀቁ ሰዎች የሚሰጠውን ስልጠናም በግድ እንዲሰጣቸው መደረጉን ነው ለእነኚህ ሁለት ከፍተኛ አመራር አባላት የተገለጸው አዎ በግድ መውሰድ አለባችሁ ስልጠናውን ተብለው፣ የርዕት ዓለም ልዩነት እያለን ስልጠና አንወስድም የተከሰስንበትም የሰራነው ወንጀል የለም በፍትህ ቢሮም በነፃ እንድንለቀቅ አስተናብቶናል እያሉ ተገደው ወደ ብር ሸለቆ እንደተወሰዱ ነው ከቤተሰባቸው መረጃ መረዳት የቻልነው። አዋጁ የታሰሩት ከአስር በላይ የሆኑ በምስራቅ ጎጃም አካባቢ በአዲስ አበባ እንደዚሁ የታሰሩ ሰዎች አሉ። የመያድ የዞንና የወረዳ አመራሮች ማለት ነው። ታሰሩብን ያሏቸውን የየ ድርጅቶቻቸውን ከፍተኛ አመራር አባላት ማንነት በመዘርዘር ሰላማዊ የመቃወም መብታችን ተጨፍልቋል ለጠቅላይ ሚኒስትሩ ጽህፈት ቤትና በአስቸኳይ ጊዜ አዋጁ መሰረት ለተቋቋመው የማዝዣ ጣቢያ ወይም ጠቅላይ መምሪያ ያቀረብ ነው ጥያቄም ምላሽ አላገኘም ሲሉ የገለጡት ደግሞ የሰማያዊው ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው። በእርግጥ ከአስቸኳይ ጊዜ አዋጁ በፊት ወደ ዘጠና አራት የሚሆኑ ከፍተኛ አመራርና አባላት በእስር ቤት እንደሚገኙ ይታወቃል። ነገር ግን ከአስቸኳይ ጊዜ አዋጁ በኋላ ሶስት ከፍተኛ አመራሮች እና አስር የሚሆኑ አመራሮች በጠቅላላ ሀያ ሶስት አባላት የፓርቲው አባላት በእስር ላይ ናቸው በላይ ደጋፊዎች በስ ላይ ናቸው። ከአስቸኳይ ጊዜ አዋጁ በኋላ ማለት የት ነው ይህ የሆነው? እነህ ሰዎች የታሰሩት ከየት ነው? ከፍተኛ የአመራር አባላቱን ስምና ኃላፊነታቸውን ጨምረው ቢገልጹልን። በሁሉም የሀገሪቱ ክፍሎች ነው። ከአዲስ አበባ አለ፣ ከወሎ ሰቆጣ አለ፣ ከአርሲ በቆጅ አለ፣ ባህር ዳር አለ። በተለያዩ የሀገሪቱ ክፍሎች ናቸው። ከፍተኛ አመራሮችን በተመለከተ ግን ወይዘሪት ብሌን መስፍን በአዲሱ የተዋቀረው የሰማያዊ ፓርቲ ስራ አስፈጻሚ ኮሚቴ ውስጥ የሴቶች ጉዳይ ኃላፊ ሆነው የተሰየሙ ናቸው። መምህር አበባ ካሉ ደግሞ የውጭ ጉዳይ ኃላፊ ናቸው። በቀደም ሲል በነበረውም ካቢኔ ውስጥ የውጭ ጉዳይ ኃላፊ የነበሩ ናቸው። አቶ ይድነቃቸው ከበደ ደግሞ የብሔራዊ ምክር ቤት የሰማያዊ ፓርቲ የብሔራዊ ምክር ቤት ሰብሳቢ ነው። ሌሎችም ከፍተኛ አመራሮች እንደዚሁ ከዚህ ከአስቸኳይ ጊዜ አዋጁ በኋላ ተይዘው በስር ላይ ናቸው። ነገር ግን ከዚህ ቀደም እኛ የአስቸኳይ ጊዜ አዋጁ እንደታወጀ እንደ ፓርቲ መንቀሳቀስ የምንችል እንደሆነ ወይም አዋጁ አግዶን እንደሆነ ለጠቅላይ ሚኒስትሩ ደብዳቤ ይሰጣለም። ለዛ መልስ ሳይሰጥ ነው እነዚህ አባሎቻችን ወደ ስር የተወረወሩት። ከዛ በኋላም እነዚህ ሀያ ሦስት አባላት እና አመራሮች ከታሰሩ በኋላም ለአስቸኳይ ጊዜ አዋጅ መርማሪ ቦርድ እነዚህ በሰላማዊ መንገድ የሚታገሉ የሰማያዊ ፓርቲ አባላት ናቸው። ስለዚህ መታሰር አይገባቸውም። ህገ መንግስታዊ መብታቸውን የተጠቀሙት በህገ መንግስቱ መሰረት የተደራጀ ነው ብለን ደብዳቤ ጽፈን አስገባል። ለአስቸኳይ ጊዜ አዋጅ መርማሪ ቦርድ ለሚባለው አስገብተን ነበር። ነገር ግን መልስ አልሰጡንም፣ መልስ አልሰጡንም። ነገር ግን ደውለው ቀጠሯ ሲዘውን ነበር። ዛሬ ሰኞና ማክሰኞ እናነጋግራቸዋለን ብለው ነው በደፈናው አነስተኛና ከፍተኛ ከሚሉ ውጪ የሚጠየቁባቸው ጥፋቶች በተጨባጭ አለመገለጣቸውን የአመራር አባሎቻችን አባሎቻችንና ደጋፊዎቻችንም ህገ መንግስታዊ መብት ተገፏል ያሉት የተቃዋሚ መሪዎች መንግስትን ማጥላላት የሚል ክስ አንዱ መሆኑ እንደተነገራቸው ገልጠዋል።